ለአንድ ወር ያህል ተቋርጦ የቆየው የደቡብ ሱዳን ተፋላሚ ወገኖች የሰላም ድርድር ከቀናት በኋላ በአዲስ አበባ እንደሚጀምር የምስራቅ አፍሪካ ሀገሮች ማህበር ኢጋድ አስታወቀ። ተቀናቃኝ ወገኖች ድርድሩን ለመቀጠል ፈቃደኛ መሆናቸውንም ኢጋድ አትተዋል። እስክንድር ፍሬው ዝርዝሩን አድርሶናል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ትናንት ማምሻውን ባወጣው መግለጫ ተቋርጦ የነበረው ድርድር እንደ አውሮፓውያን አቆጣጠር ሐምሌ 30 2014 እንደሚጀመር አመልክቷል። በፕሬዝዳንት ሳልቫኪር ማያርዲት የሚመራው የደቡብ ሱዳን መንግስትና በቀድሞ ምክትላቸው ዶክተር ሪያክ ማቻር የሚመሩት አማጽያን ድርድር ካቋረጡ አንድ ወር ሆኗቸዋል። በተለይ አማጽያኑ አሳታፊ በተባለው የሰላም ድርድር ላይ የተጋበዙ የሲቪክ ማህበረሰብና የሌሎችም ድርጅቶች ተወካዮች የተመረጡበትን ሁኔታ አልተቀበሉም። አብዛኛዎቹ የመጡት መንግስት ከሚቆጣጠራቸው አካባቢዎች መሆኑን የገለጹት አማጽያኑ አንሳተፍም ሲሉ ከአንድ ወር በፊት ሊጀመር ከነበረው ድርድር የመክፈቻ ስነ ስርዓት ላይ እንኳን ቀርተዋል። ድርድሩ ሳይጀመር መቆሙን የተመለከተው ይጋድ ላልተወሰነ ጊዜ መቋረጡን ያስታወቀው ያኔ ነው። ውይይቱ ተቋርጦ ቢቆይም አደራዳሪዎቹ ግን ለመጀመሩ ሁኔታዎችን ሲያመቻቹ መቆየታቸውን የወቅቱ የኢጋድ ሊቀመንበር የሆነችው የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለቪኦኤ አብራርተዋል። የኢጋድ አደራዳሪ ቡድኖች ውይይቱ በተቋረጠበት ጊዜ ውስጥ ከሁሉም ወገኖች ጋር እንደተደራደሩ፣ ሲገናኙ፣ ምክክር ሲያደርጉ እንደነበር ከመንግስት ወገን፣ ከተቃዋሚ ቡድን፣ ከሶስተኛ ወገን፣ ከሲቪክ ሶሳይቲ እና ከፓርቲዎች ጋር ጁባ፣ ኬንያ፣ አዲስ አበባ እየተመላለሱ ስወያዩ እንደነበር ከሁሉም ወገኖች ያገኙት ስሜት ውይይቱን ለመቀጠል ፍላጎት እንዳላቸውእና ና ድርድሩ መጨረሻው መሄድ እንዳለበት የሚል ነው። ከዛም አልፎ ከስቴክሆልደርስ ሆልደርስ ከሚባሉት ሌሎች የዓለም አቀፍ ህብረተሰብም ጋር እንደዚህ ምክክር አድርገው ያገኙት ፊድባክ ይሄ ስለሆነ በዛሬው እለት አሁን ሁለተኛ ዙር ውይይቱን ለመቀጠል ፍላጎት እንዳለ ነው መግለጫ ወጣው። እንደ አውሮፓውያን አቆጣጠር ሰ ሰኔ 10 2014 የተካሄደውን የኤጋድ አባል ሀገራት የመሪዎች ስብሰባ ያስታወሰው የትናንቱ መግለጫ የዚህ ስብሰባ ውሳኔዎች ተግባራዊ መሆን እንደሚገባቸው አመልክቷል። ድርድሩ ተቋርጦ በቆየባቸው ሳምንታት ከሚመለከታቸው አካላት ጋር የተደረጉት ውይይቶችም ይህንን ማሳካት የሚቻልበትን መንገድ ለመጥረግ ያለሙ መሆናቸውን ጠቅሷል። በተለይ ደግሞ ፕሬዝዳንት ሳልቫኪርና የአማጽያኑ መሪ ዶክተር ሪያክ ማቻር ጦርነቱን ለማቆምና የብሔራዊ አንድነት የሽግግር መንግስት ለመመስረት የደረሱበትን ስምምነት በማሳያነት ጠቅሷል። ከዚህ በፊት የተካሄዱት የሰላም ድርድሮች በተፈለገው ፍጥነት አለመሄዳቸውን በቅርበት የሚከታተሉ አካላት ይናገራሉ። ከቀናት በኋላ የሚጀመረው የዚህኛው ዙር ውይይት መሳካት ግን እጅግ ወሳኝ መሆኑን የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ይናገራሉ። የድርድሩ መሳካት አንገብጋቢ ነው። በጣም በጣም አንገብጋቢ ነው። ምክንያቱም በብዙ መቶ ሺ የሚቆጠሩ ህዝቦች እየተፈናቀሉ ያለበት ህይወት እየጠፋ ያለበት የክረምት ወቅት የመጣና ረሃብም ሊከተል እንደሚችል እየተነበ ያለበት ስደተኛም ቁጥር እየጨመረ ያለበት ሁኔታ ነው ያለው። እና የዓለም አቀፍ ኅብረተሰብ ኢጋድም፣ ሌሎችም የዚህ ጉዳይ ባለ ስቴክሆልደር የምንሏቸው በአሁኑ ሰዓት በጣም ሲሪየስ ናቸው አይነት ነገር ይህን ለመግፋት ይሄ እንዲሳካ ለማድረግ አስፈላጊ የሆኑ እርምጃዎች በሙሉ መወሰድ እንዳለባቸው ነው ያለው። እንግዲህ አሁን ይሳካል አይሳካም የሚለውን ይሳካል በሚለው ተስፋ በማድረግ መግፋቱ ነው የሚሻለው። ከዛ ቀጥሎ እንግዲህ የማይሳካ ከሆነ የዓለም አቀፍ ህብረተሰብ ይሄ ባለ ጉዳዩ ጋድም ጭምር ማለት ነው በግንባር ቀደምትነት የራሱን እርምጃ የሚወስድበት የተሻለ የተለየ እርምጃ የሚወስድበት ጊዜ የሚመጣበት ይሆናል። ከአሁኑ ግን ይሄ ይሄ ይደረጋል ብሎ ማስቀመጡ በድርድሩ ሂደት ላይ ጥሩ ስሜት ስለማይፈጥር እዚሁ ማቁሙ ነው ሻለሁ። በብሔራዊ አንድነት የሽግግር መንግስት ዝርዝር ሁኔታዎች ላይ መነጋገር ከአሁኑ ዙር ውይይት አጀንዳዎች አንዱ መሆኑም በኢጋድ መግለጫ ተመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።